በዚህ በምርጫ ቦርድ ውሳኔ በእርስዎ የሚመራው የሰማያዊ ፓርቲ ክንፍ ያለውን አቋም በተመለከተ ማብራሪያ ይስጡን ለሚለው ጥያቄያችን የቀድሞው የፓርቲው ሊቀመንበር ኢንጂነር ይልቃል ጌትነት ሲመልሱም የምርጫ ቦርድን ውሳኔ የተለየ ነገር ሆኖ አላገኘሁትም። ሁልጊዜም ከሚያደርገው የተለየ ነገር አይደለም። ምክንያቱም እስካሁን ድረስ ባለን ታሪካችን ባለፈው አስር አመታት ውስጥ በቅንጅት ጊዜ የወሰነውን እናውቃለን። በዶክተር መራራ በሚመራው ኦብኮ ውስጥ የወሰነውን እናውቃለን። በአንድነት ውስጥ የወሰነውን እናውቃለን። ከዛም በኋላ በመያድ ላይ ያደረገውን እናውቃለን። ስለዚህ ከዛው ከተለየው አሰራራቸው ምንም የተለየ ነገር እንደሌለና በዛው እንደገቡበት የኢህአዴግም የብቻ ቦርድ አቋም እዛው ላይ እንደሆነ ግልጽ ማሳያ ይቻለሁ። ያ ብቻ ነው እንግዲህ የተረዳነው ነገር። ፓርቲው ወደፊት ሰላማዊ ትግሉን እንዴት መቀጠል አስበዋል አልናቸው ኢንጂነር ይልቃል ይሆናል። ሰማያዊ ምንጊዜም የሚታወቀው አዳዲስ ሀሳቦችን ይዞ በመምጣት ስለሆነ ፓርቲ አስረክበን እንደማንሄድ ና ይሄ የመሸጦነትና አሳልፎ የመስጠት የባንዳ ባህሪ እየተስፋፋ ስለመጣ ይህንን የመቀየር ሀሳብ ማድረግ እንዳለብን በትናንትናው ዕለት በተደረገ ስብሰባ አባላት በሰፊው ተወያይተው ያይተው ይህንን ወደ ፓርቲውን ወደ መለሰ ክብሩ ለመመለስ ከቀደሞ የምክር ቤት አባላት የስራ አስፈጻሚ አባላት እና ነባር አባላት የተቋቋመ ዘጠኝ አባላት ያለው የስራ አስኪያጅ ኮሚቴ ተቋቁሟል። እንዲሁ ደግሞ ሶስት አባ አባላት ያሉት የጥናትና የቅድ ኮሚቴ ተቋቁሟል። ይህንን አጠቃላይ የሚመራ ደግሞ የሰፋ ያለ መሰረቱ ሰፊ የሆነ ብሔራዊ ሸንጎ አለ። ስለዚህ በዚህ መሰረት የመጀመሪያው ስራ የሚሆነው አባላትን ይህንን ነገር መረጃ እየሰጡ የማሰባሰቡ ነገር እና ፓርቲውን ወደ ሆነ ሰው ለማስመለስ የሚኬድ ጥረት ይኖራል። በዛ ሂደት በተለዋዋጭ ሁኔታዎች እያየን እንግዲህ እውነታውን የምንወስነ ይሆናል ማለት ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የቀድሞው የድርጅቱ የሕግ ጉዳዮች ኃላፊ አቶ አዲሱ ጌታንህን አነጋግርናቸው ነበረም። የምርጫ ቦርድ ውሳኔ በኔ እምነት ሕገ ወጥ ነው የሚል ነው። ደንቡንም ሆነ የፖለቲካ ፓርቲዎችን ምዝገባ አዋጅም የተከተለ አይደለም። ስለዚህ ወደፊት ምንድን ነው ይሄ አዙሪት አንድ ድርጅት ይመሰረታል። ህዝብና ሀገር መስዋዕትነት ይከፍልበታል። ያንን ድርጅት ግን የተወሰኑ ግለሰቦች እና ኢህአዴግ በጋራ ሆነው ያንን የህዝብ ትግል ብዙዎች የሞቱበትና መስዋዕትነት የከፈሉበትን ድርጅት የሚቀሙበት መንገድ የአዙሪት እዚህ ሰማያዊ ላይ መቆም አለበት ነው። ስለዚህ ምንድነው ማድረግም ያሰብነው እኛ አጠቃላይ የሰማያዊ አባላትን እንደገና ሪክሩት አድርጎ ወይም ሰብስቦ በጋራ በመነጋገር አሁንም ጀምረነዋል ኮሚቴዎችን አቋቁመናል። ይህንን ያሰባ ሲቆጣጠር ይሄ እነዚህ ኮሚቴዎች አባላትን በማሰባሰብ ፓርቲውን እንደገና ማቋቋም። እነዚህ አሁን ተመረጡና መስካቦርድ እውቅና ሰጡ የተባሉት አመራሮች ፓርቲውን ሊወክሉ እንደማይችሉ እና ትክክለኛ የፓርቲው አመራሮች እንዳልሆኑ ለህዝብም ለአባላትም ማሳወቅና እንደገና ፓርቲውን ወደ ቀድሞ ሁኔታ መመለስ። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም